የወጣቶች ዓለም ወጣት ሳለን መቼ አድጌ ራሴ ለራሴ መወሰን ችዬ እንላለን። ትልቅ ሰው መባል ወይም መሆን ግን ራሱን የቻለ ከባድ ኃላፊነት አለው። ምክንያቱም ማንም ሰው ለሚወስደው እርምጃ በሙሉ ተጠያቂ ነውና፣ ይህን ደግሞ ትልቅ ችግር አድርገው እንደሚመለከቱ አንዳንድ ሰዎች ይናገራሉ። እነዚህ ሰዎች እንደሚሉት ኃላፊነት መውሰድን ከጥሩ ጎኑ ሳይሆን አደገኛ ሊሆን ከሚችልበት ጎኑ ነው የሚመለከቱት። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ለራሱና ለሌሎች ኃላፊነት የሚወስድ ትውልድ ማፍራት የሁሉም ሀገር ምኞት ነው። ለረዥም ጊዜ የተደረጉ ስነ ልቦናዊ ጥናቶች እንደሚያመላክቱት የሰው ልጅ ገና በዘጠኝ ወሩ በአዋቂዎች ዘንድ ተደማጭነት የሚያገኝበትን ጸባይ ማዳበር ይጀምራል። የአንድ ሰው ኃላፊነት የመውሰድ ችሎታ የሚዳብረው ደግሞ በአካባቢው እንደሚያደርገው ተሞክሮ ይለያያል። ከዚህም በተጨማሪ አንድ ሰው የሚወስደው ኃላፊነት ከእድሜው ጋር የተመጣጠነ መሆን እንዳለበት ባለሙያዎች ይገልጻሉ። አንድ ህፃን ያለበትን ኃላፊነት ሳይከብደው እንዴት ሊወጣ ይችላል? ለዚህ ጥያቄ መልሱ በተናጠል የሚመለስ ነው። ምክንያቱም የአንድ ሰው ልጅ ኃላፊነት እድሜውና ለሚሰጠው ኃላፊነት የሚኖረው ፍላጎት ይወስነዋል። ለምሳሌ አንድ ከልጅነቱ ጀምሮ በግ የሚወድ ልጅ እድሜው ከፍ ሲል በግ እንዲጠብቅ ሲታዘዝ ጨርሶ እንስሳ ከማይወደው ልጅ የበለጠ ኃላፊነቱን በአግባቡ ሊወጣ ይችላል። የዛሬው የወጣቶች ዓለም እንግዳ ኤልያስ አዳሙ ይባላል። የ15 ዓመት ወጣት ነው። ኃላፊነትን መውሰድ ገና በህፃንነቱ ነው የጀመረው። የምማረው በኢትዮጵያ ውስጥ በሚገኝ በደብረ ቤት ከተማ በብሾፍቱ ሁለተኛ ደረጃ ትምህርት ቤት የአስረኛ ክፍል ተማሪ ነኝ። የምኖረውም ከቤተሰቦች ጋር ነው፣ ከእናትና ከአባቴ ጋር እንዲሁም አክስቴም አለች። የምኖረው በከተማ ውስጥ ነው፣ ብዙም ከተማ ባይባልም ወደ ከተማ ይጠጋል። የምኖረው ቤተሰቦችን እየረዳሁ ነው። ቤተሰቦችን በተለያዩ ስራ እገዛለሁ፣ እረዳለሁ። እንዲሁም ቤተሰቦችን መርቁኛል፣ ይወዱኛል ምን ምን ስራ ታግዛቸዋለህ? የምንኖረው ከተማ ውስጥ ቢሆንም አንዳንድ ጊዜ አንዳንድ ጊዜ ቢሆንም ብዙ ጊዜ ይሆንም ቢያንስ አንድ አመት ምናምን ጠፍቶ ነው ከዛ በኋላ ነው የሚመጣው። ውሃ ለአንድ አመት አሁን ላለፉት በሁለት ሺ ሰባት እኛ እኛ እኛ አካባቢ ከተማ ውስጥ ውሃ የለም ነበር። ብዙ ውሃ ቀዳለው፣ አንዳንዴም ምግብ አበስላለው፣ ልብስ አጥባለው እና የተለያዩ ስራዎች እንሰራለን። ኤልያስ በየቀኑ ከትምህርት ቤት ተመልሶ ወላጆቹን እንዴት እንደሚያግዝ እንዲህ ሲል ነበር በደብዳቤ ጻፈልን። የማገዶ ችግር ስላለ የተገኘውን እንጨት ፈልጬ ለዕለት ተግባራችን እናውለዋለን። ማንኛውንም የሚላክ መልእክት ለሚመለከተው አደርሳለሁ። የቤቱን ጽዳት በሚገባ አከናውናለሁ። እንዲሁም በየዕለቱ ወጥ ሰርቼ እናቴን እረዳለሁ። የቤተሰቡን ልብስ አጥባለሁ። ይህ የዕለት ስራዬ ነው። በተጨማሪ ከትምህርት ቤት የሚሰጠንን የቤት ስራና ትዕዛዝ አከናውናለሁ ይላል ኤልያስ። ይህ ሁላ ኃላፊነቱን ሲወጣ ለመሆኑ ለትምህርቱ ያለው ጊዜ ይበቃው እንደሆነ ጠየኩት። መጀመሪያ ትምህርት ቤት እጅ መጥቼ ከዛ ቤተሰቦች ካገዝሉ በኋላ ቀሪውን ጊዜን ጥናት ላይ አሳልፋለሁ። አንዳንድም ከጓደኞች ጋር ወጥቼ ይጫወታሉ። ጓደኞችህስ እንዳንተ ብዙ ኃላፊነት አለባቸው ወይስ ያንተ የተለየ ነው? አይ እነሱ ሌላ ቤተሰቦቻቸውን አንዳንድ ስራ ያግዛሉ። ግን ብዙ ጊዜያቸውን በጨዋታ እና በትምህርት ነው የሚያሳል ይሰራ ምን እንዲሰሩ ነግራቸዋለ ቤተሰቦቻቸውን እንዲያግዙ ነግራቸዋለሁ። እነሱ ግን ብዙ ጊዜያቸውን የሚያሳልፉት በጨዋታ ነው። እንግዲህ ቤት ውስጥ አግዛለሁ ብለሃል። ለምሳሌ ምግብ ማብሰል የመሰለውን ነገር አለ። እንደሱ ስትሰራ ምን አይነት አስተያየት ታገኛለህ? ከሌላ ሰው ከቤተሰብ ውጭ ማለት ነው በከቤተሰብ ውጭ ሌላ ስራ ስሰራ አንተ ወንድ ሆነህ እንዴት እንደዚህ ትፈራለ ምናምን የሚል አመለካከት አለ። ቢሆንም ግን ይሄንን አመለካከት እኔ ብዙም አልቀበሉም። ወንድ ልጅም ቢሆን መፍታት እንደሚችል አምናለ። እና ምን ትላቸዋለህ? አዎ ለኢትዮጵያ ወጣቶችም ቢሆን እንደዚህም በሚሉ ሰዎች ቢሆን ራሳቸው አመለካከታቸውን እንዲቀይሩ እነግራቸዋለሁ። ይሄ ሁላ ኃላፊነት በዚህ እድሜ መውሰድ መቻለ የጠቀመ ነገር አለ አው ከቤተሰብ የተለያዩ ምርቃቶች እንዲሁም ከዘመድ ምናምን ቤተሰብ ስለመረዳ ጎበዝ ልጅ ምናምን እያሉ ሰፈር ውስጥ ትንሽ ያሞጋግሱኛል። በግሌ የሚጠቅመኝ ነገር ቢኖር የራሴ ለራሴ ደስታ ይሰጠኛል። ቤተሰብ ማገዜ ለራሴ ደስታ ይሰጠኛል። ለህሊና ነው። Редактор ተግባሩ ምንም ይሁን ምን አንድ ሰው ለሰራው ስራ ሲደነቅ ወይም ሲወደስ ኃላፊነቱን በደንብ መወጣቱን እየተገለጸለት ስለሆነ የራስ መተማመኑ ይጨምራል። ኃላፊነት መውሰድ በአንድ በኩል ሕይወትና አኗኗር አስገድዶ ስራዬ ሳይባል የሚማር ሲሆን በሌላ በኩል ደግሞ ኃላፊነትን ስራዬ ብሎና በስልት መማር እንደሚቻል ባለሙያዎች ይናገራሉ። ልጆች ከወላጆቻቸው እቤት ከሚማሩት በመቀጠል ህጻናት ሙያና ትምህርት ቤቶች ኃላፊነት የሚማሩበት ስፍራዎች ናቸው። ኤልያስ ኃላፊነት ወስዶ ቤተሰቦቹን መርዳት የጀመረው ገና በልጅነቱ ነበር። እኔ ቤተሰቦች የማገዝ የጀመርኩትኝ ልክ አስር ዓመት ሲሆነኝ ነው። አስር ዓመት ሲሆነኝ እህቴ ወደ ስራ ስገባ፣ ከዛ በኋላ ኔ በቃ ስራ መስራት የጀመርኩትኝ ቤት ውስጥ ሌላ ማንም ሰው የለን፣ የማገዛቸው ቤት ይህንን ኃላፊነት ለመውሰድ ግን ምን አነሳሳህ? ማለት ቤት ውስጥ ወላጆች ይሄን ስራ ስላሉ ነው ወይስ በራስህ ተነሳሽነት ነበረ ማገዝ የጀመርከው? በራሴ ተነሳሽነት ነው። ቤተሰቦቼ ሌላ ከኔ ሌላ ማንም ስለሌለ እህቴ ነች፣ እሷም ወደ ስራ ስገድ፣ ሌላ ማንም ስለሌለ ኔ ማገዛቸው። አንድ እህት ብቻ ነው ያለህ ወይስ ሌሎች ወንድም እህትም አሉ? አይ አንድ እህት እና ሁለት ወንድም አለ፣ ግን እነሱ እዚህ አይደለም የሚኖሩት፣ የተለያየ ቦታ ስለሚኖሩት ቤት ውስጥ ማንም ቢለው ናት ብቻ። የስራው አይነትና ክብደት ይለያይ እንጂ ገና ከልጅነት አንስቶ ስራ ሰርቶ ማደግ ለበርካታ ኢትዮጵያውያን ልጆች አዲስ ነገር ላይሆን ይችላል። ኤልያስ ስለ ዕለት ከዕለት ህይወቱ ገልጾ በጻፈልን ደብዳቤ ላይ ለዱችቬለ ለመጻፍ ያነሳሳው ለኢትዮጵያውያኑ ወጣት ተማሪዎች መግለጽ የምፈልገው ቁም ነገር ስላለ ነው ብሎናል። ይህንን እስቲ አሁን ከአንድ በቱ እንስማ። ለሌሎች ማስተላለፍ የሚፈልገው መልእክት ቢኖር ለኢትዮጵያ ወጣቶች ነው። የኢትዮጵያ ወጣቶች ቤተሰቦቻቸውን በማገዝ በትምህርታቸው ጎበዝ በመሆን ወደፊት ሀገራቸውና ቤተሰቦቻቸው እንዲጠቅሙ ነው። ኤልያስ ቤተሰቦችን በማገዝ ብቻ ሳይሆን በትምህርትም ጎበዝ ተማሪ ነኝ ይላል። ትምህርት ቤትም ጎበዝ እንዲወቁኝ ይነግሩኛል። ከአንድ እስከ ሶስት ስለመውጣ በአሁኑም የአስረኛ ክፍል ማጠናቀቂያ ፈተና አሪፍ ውጤት አመጣለሁ ብዬ አስባለሁ። ሌሎችም ተማሪዎች እንደሚያጥንከው ጥሩ ውጤት እንዲያመጡ መስራት። ሁሌ ነበር እንደዚህ ጎበዝ የሆንከው ሁሌ ነበር፣ ግን ትምህርት ሲጀምር አካባቢ ትንሽ ከቤተሰብ መለየት ስለሚለኝ ትንሽ ቀንሽ ነበር። አሁን ግን ከቤተሰብ ጋር ስለሆንኩኝ በቃ አሪፍ ውጤት ነው የማመጣው። ወደፊት ምን ለመሆን ነው የምትፈልገው? ኤልያስ ወደፊት ኤሌክትሪካ ኢንጂነሪንግ ተምሬ በኢንጂነሪንግ ተመርቄ የፓይለት ውስጥ በሚገኝ ስራ ፓይለት መሆን ነው የምፈልገው። ከአስር ዓመቱ ጀምሮ ኃላፊነት በመውሰድ ቤተሰቦቹን እንዴት እንደሚረዳ የገለጸልን ኤልያስ አዳሙን አመሰግናለሁ። ሌሎች ወጣቶችስ ምን አይነት ኃላፊነት አለባችሁ? ይህንንስ እንዴት ትወጡታላችሁ? በዲደብሊው አማሪክ የፌስቡክ ገጻችን ላይ ጻፉልን። ልደት አበበነኝ ጤና ይስጥልኝ።